ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 10 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ እንደምናመሻችሁ አስተናጋጆቻችሁ አዲሱ አበበና ጤና ይስጥልኝ ክቡራትና ክቡራን እኔም ሶሎሞን አባተ ነው ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ዛሬ ሆን ተብሎ ተገፍትረው ወደ ባሕር መጣላቸውንና ከመካከላቸው እስካሁን 19 ሰው መሞቱ መረጋገጡን የዓለም የስደተኞች ጉዳይ ድርጅት አይ ኦኤም አስታውቋል የዛሬዎቹ uh, መቶ ሰማንያ ናቸው። ትላንት ደግሞ መቶ ሀያ ናቸው። ህገ ወጦቹ አሸጋጋሪዎች ሻቡ አዳርቻ አካባቢ ባህሩ ውስጥ ዘረገፏቸው። የዛሬዎቹ ሁሉም ኢትዮጵያውያን ናቸው። ሊና ኩሳ የዓለም የፍልሰት ድርጅቱ የአይኦኤም የአደን የአጣዳፊ ጊዜ ድጋፍ ሰጭ ናቸው። በአብይ ርዕስ ዘገባ ይዘናል። አሁን ትንሽ ጠንከር ብሎ የወጣው በአማራ ክልል እስካሁኑ ሰዓት ድረስ ባለኝ ተጨባጭ መረጃ ምስራቅ ጎጃም ላይ ሸበል በረንታ ወረዳ፣ ይጤና ወረዳ፣ ደብረ ወርቅ ወረዳ፣ ረቡ ገበያ ወይም ስናን ወረዳ መርጦ ለማርያም፣ ሞጣ፣ ቀራሚዎ፣ ፈለገ ብርሃን እነዚህ ሙሉ በሙሉ ያው ሱቆችና አጠቃላይ የንግድ እንቅስቃሴዎች በአሁኑ በዛሬ ውስጥ ተዘግተው ነው የዋሉት። የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊና የህዝብ ግንኙነት ኃላፊው አቶ አዳነ ጥላሁን ናቸው። ኢትዮጵያ በአማራና በኦሮሚያ ክልሎች በተለያዩ ከተሞች የንግድ ቤቶችና የህዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች የገለጡ። የየአካባቢዎቹ ነዋሪዎች የተወሰዱ ድምጾች ናቸው። በመጽሔት ዘገባ ይዘናል። አሁን ለአርእስተ ዜናው አዲሱ ወዳንተ ቀደም ሲል ካሰማነው ከፍልሰተኞች ዜና ሌላ በኢትዮጵያ አስቸኳይ ምግብ ፈላጊዎች ቁጥር ከ7.8 ወደ 8.5 ከፍ ማለቱ ተገለጠ። አወዛጋቢው የኬንያ ምርጫ ውጤት ነገ አርብ ይፋ ይሆናል ተባለ። በዩናይትድ ስቴትሷ ጓም ግዛት ላይ የምተኩሳቸውን ሚሳይሎች አዘጋጅቼ ጨርሻለሁ ትላለች ሰሜን ኮሪያ። አመሰግናለሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኢትዮጵያ ተከስቶ በቆየው ድርቅ የአስቸኳይ ጊዜ ምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ7.8 ሚሊዮን ወደ 8.5 ሚሊዮን ከፍ ብሏል። የተከሰተው የሰብአዊ ድጋፍ ሰነድ እንዳመለከተው የበልግ ዝናብ በተጠበቀው ደረጃ አልዘነበም። በሶማሌ ክልል የቀጠለው የእንስሳት ሞትም ሁኔታውን አባብሷል። እስክንድር ፍሬው ዘገባ አለው። አዲሱ የሰብአዊ ድጋፍ ሰነድ ኤችአርዲ ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። በዚህም መሰረት ጥር ላይ 5.6 የነበረው በኋላም ወደ 7.8 ያደገው የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር አሁን 8.5 ሚሊዮን መድረሱ ተጠቁሟል። 3.6 ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከአምስት ዓመት በታች የሆነ ህጻናትም ለተመጣጣኝ ምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር ምክንያት የተባሉ ነጥቦችም በሰነዱ ተዘ ዘርዝረዋል በዚህም መሰረት በኦሮሚያና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚገኙ በልግ አብቃይ ወረዳዎች በዚያ ወቅት የጣለው ዝናብ አነስተኛ እንደነበር ተመልክቷል። በዚህ የተነሳ ደግሞ ሰነዱ እንደሚያሳየው በዚያ የሚገኙ አባወራዎች የምግብ ዋስትናቸውን ማረጋገጥ አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትም በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ እየቀጠለ ላለው የአጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ በሰነዱ ተጠቁሟል። እንደ ሰነዱ የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት ከአሁን ጀምሮ እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሻገረ 183 ሚሊዮን ዶላር መኖሩ፣ 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ያስረዳል። እናም የሚቀረው ገንዘብ 371 ሚሊዮን ዶላር መሆኑን ነው ሰነዱ የሚጠቁመው። የተከለሰው የሰብአዊ ድጋፍ ሰነድ ኤች አር ዲ ይፋ የተደረ ያደረገው ዩናይትድ ስቴትስ ለኢትዮጵያ ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር እርዳታ ይፋ ባደረገች ማግስት ነው። እስከ ታህሳስ 2017 ድረስ ያስፈልጋል ከተባለው 371 ሚሊዮን ዶላር አንጻር ይህ ድጋፍ እንዴት እንደሚሰላ ግልጽ አይደለም። የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን እንደዚሁም በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ኃላፊዎችን ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ዛሬ ሆን ተብሎ ተገፍትረው ወደ ባህር መጣላቸውንና ከመካከላቸው እስካሁን 19 ሰው መሞቱ መረጋገጡን የዓለም የፍልሰት ድርጅት አይኦኤም አስታውቋል። ትናንትም 120 ኢትዮጵያውያንና ሶማሊያውያን ተመሳሳይ አድራጎት እንደተፈጸመባቸውና ከእነዚህም ውስጥ ከ50 በላይ እንደሞቱ ድርጅቱ አመልክቷል። በሁለቱ አደጋዎች የ69 ሰው ሕይወት መጥፋቱ መረጋገጡንና አብዛኞቹ ኢትዮጵያውያን መሆናቸውን አይኦኤም ገልጿል። በአብይ ርዕስ ዝርዝር ይዘናል። ካርጊል የተባለው በኮሎራዶ የሚገኘው ግዙፉ ስጋ በቆርቆሮ እያሸገ የሚልክ ፋብሪካ የእስልምና እምነት ተከታይ የሆኑ ሶማሊያ አሜሪካውያን ሠራተኞቹን ፋብሪካ ውስጥ ሶላት እንዳያደርሱ በመከልከሉ የሲቪል መብቶቻቸውን ረግጠዋል ሲል የዩናይትድ ስቴትሱ የሠራተኞች መብት ኮሚሽን ከድምዳሜ ደርሷል። ኮሚሽኑ ከዚህ ውሳኔ ላይ የደረሰው አለቃቸው ከእንግዲህ በኋላ በምሳ እረፍት ጊዜያችሁ መጸለይ አትችሉም የተባሉ 150 የሚሆኑ ሶማሊያ አሜሪካውያን ሠራተኞች ስራቸውን ለቀው ከሄዱ ከሁለት ዓመታት በኋላ መሆኑ ነው። ከአርጊል ያን ተከትሎ ጨርሶ እንዲሰናበቱ መወሰኑም አይዘነጋም። የኬንያው ምርጫ የድምፅ አሰጣጥ ኤሌክትሮኒክ ስርዓት ከአንድ ሳምንት ቀደም ሲል ሰርጎ ገብ ጥቃት ቢፈጸምበትም በውጤቱ ላይ ያሳደረው ተጽዕኖ የለም ሲሉ የምርጫ ኮሚሽኑ ሊቀመንበር አስታወቁ። ጥቃቱ ውጤቱን ለማስቀየር ሞክሯል ሲሉ ዛሬ ሐሙስ፣ ናይሮቢ ውስጥ በተጠራ ጉባኤ ለጋዜጠኞች የገለጹት ሊቀመንበሩ ዋፉላ ቼቡካቲ ምንም ዝርዝር ሳይሰጡ ሙከራው አለመሳካቱን ብቻ ነው የገለጹት። ይህ በእንዲህ እንዳለ ኬንያውያን ለብዙ ሕይወት መጥፋት ምክንያት የሆነው ምርጫ ተጭበርብረዋል በሚል ቅሬታ ላይ ሆነው ዛሬም አጠቃላይ ውጤቱን እየተጠባበቁ መሆናቸው ታውቋል። ኮሚሽኑ ግን ከትናንት ረቡዕ ጀምሮ ፕሬዚደንት ኡሁሩ ኬንያታ ምርጫውን 54 ከመቶ ለ44.8 ከመቶ በሆነ ውጤት እየመሩ መሆናቸውን ነው እየገለጸ ያለው። ተቃዋሚው ራይላ ኦዲንጋ ግን የምርጫ ውጤቱ የተጭበረበረ መሆኑን በመግለጽ ኮሚሽኑ ላይ ያሰሙትን ክስ እንደቀጠሉ ናቸው። ይህ በእንዲህ እንዳለ የኬንያ ፕሬዝደንታዊ ምርጫ ውጤት ነገ አርብ በይፋ ይነገራል ተብሎ ይጠበቃል። የምርጫ ኮሚሽኑም ቀደም ሲል በኤሌክትሮኒክስ መሳሪያ ከተላኩለት ውጤቶች ጋር አመሳክሮ ለማረጋገጥ በሀገሪቱ ከሚገኙ የድምፅ መስጫ ጣቢያዎች በይፋ የተፈረመባቸውን ዋና ቅጾች በሙሉ እየተጠባበቀ መሆኑን አስታውቋል። ተቃዋሚዎች ግን ትክክለኛው አሸናፊ በእጩነት ያቀረቧቸው ራይላ ኦዲንጋ መሆናቸውን ዛሬም አስገንዝበዋል። ለአሜሪካ ድምፁ ጂል ክሬግ ዘገባ አለን። በመጽሔት ይቀርባል። በዚህ ላይ መጽሔት ዘገባ የለውም። በዜናው ብቻ እናጠቃልለዋለን። እ ወደ በኋላ ዘገባ ይኖራል። አጭር ዘገባ አይደለም ያለው ሰሜን ኮሪያ አራት ቦሊስቲክ ሚሳይሎች ጓም በተባለው የዩናይትድ ስቴትስ ግዛት ላይ ለመተኮስ ያለኝን እቅድ እያጠናቀኩ ነው ስትል ዛሬ ተናግራለች። በፒዮንግያንግ እና በዋሽንግተን መካከል በሚካሄደው የቃላት ጦርነት መካከል አዲሱ ትንኮሳ መሆኑ ነው። ሰሜን ኮሪያ ባልተለመደ ሁኔታ ስለ ስለ እቅዷ በዝርዝር ተናግራለች። በአንድ ሳምንት ጊዜ ውስጥ ሆዋሶንግ 12 የተባለው ሚሳኤል በጃፓን በኩል አልፎ 3300 ኪሎ ሜትር ርቆ በሚገኘው ጓም ላይ ለመተኮስ የሚያስችል እቅድ ለሰሜን ኮሪያው መሪ ኪም ጆንግ ኡን ይቀርባል ስትል ሀገሪቱ አስታውቃለች። ሚሳኤሎቹ ከጓም በጓም የባህር ጠረፍ 30 እና 40 ኪሎ ሜትሮች ላይ ያርፋሉ ሲል የመንግስት ሚዲያው ተናግሯል። ጓም አንድ መቶ ስልሳ ሶስት ሺህ ህዝብ የሚኖርባት ግዛት ስትሆን ሰባት ሺህ የዩናይትድ ስቴትስ ወታደራዊ ሰራተኞች በባህርና በአየር ሰፈሮች ሰፍረው ይገኛሉ። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ዝርዝር ዘገባ ይኖራታል። ወደ ኋላ ላይ የዝላቲካ ሆክ ዘገባ በአዳነች ፍስሃዬ ቀጥሎ ይቀርባል። ዩናይትድ ስቴትስ የሰሜን ኮሪያን ዛቻ በእሳትና በቁጣ ምላሽ ትሰጣለች ሲሉ ፕሬዚደንት ትራምፕ ያሰሙትን የዛቻ ምላሽ ተገቢ ነበር ሲል የአሜሪካ የውጭ ጉዳይ ሚኒስቴር ትላንት ተከላክለዋል። ሰሜን ኮሪያ ጓም የተባለውን የዩናይትድ ስቴትስ ግዛትን ልታጠቃ እንደምትችል አስታውቃለች። ሁለት የአሜሪካ ስትራቴጂያዊ ወታደራዊ ሰፈሮች በግዛቱ ይገኛሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖረት ያብራራሉ። አሳሳቢ ሊሆን የሚችለውን ነገር እንየው። አሳሳቢ የሚሆነው ባለፈው ዓመት ከሁለት ወራት ባነሰ ጊዜ ውስጥ ሁለት የኒውክሌር መሳሪያዎች ለሙከራ መተኮሳቸው ነው። በመሰረቱ ቻይና ውስጥ የመሬት ነውጥ ሲከሰት እንኳን ሌላ የኒውክሌር መሳሪያ ሙከራ ነው የሚሉ ብዙ ጥያቄዎች ከሁላችሁም በኢሜይልና በስልክ ሲቀርቡልኝ ቆይተዋል ይህን ያክል ከባድ ጉዳይ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ቀጥለውም የሰሜን ኮሪያ የኒክሌር መሳሪያ ለአሜሪካ ብቻ ሳይሆን ለመላ ዓለም አቀፍ ማህበረሰብ አደጋ ነው። ሰሜን ኮሪያ የዩናይትድ ስቴትስ ግዛትን ለማጥቃት ላሰማቸው ዛቻ ፕሬዚደንት ትራምፕ ጠንካራ ምላሽ መስጠታቸውን የፈረንሳይ መንግስት ትላንት አሞግሷል። ይሁንና ሰላማዊ መፍትሄ እንዲገኝለት መክሯል። ጃፓን ጀት ተዋጊ አይሮፕላኖች እና የአሜሪካ ሱፐርሶኒክ የቦምብ ደብዳቤዎች የተሳተፉበት በህብረት የአየር ልምምድ ማካሄዳቸውን ገልጻለች። ልምምዱ ታዲያ ደቡብ ኮሪያውያንን ማሳሰቡ አልቀረም። አንድ ደቡብ ኮሪያዊ የተሰማቸውን ገልጸዋል። አሁን ብሔራዊ አገልግሎት የሚጀምር ሰው እንደመሆነ የመጠን አሁን በመካሄድ ላይ ባለው ችግር የማገለግልና አስተዋጽኦ የማድረግ ቢሆንም ማስፈራቱ አልቀረም። አንዲት ሴት ደግሞ 저는 남자친구가 지금 군대 የፍቅር ጓደኛዬ የሀገሪቱን ደህንነት ለመጠበቅ በውትድርና ስራ እያገለገለ ነው። ቅርቤ የሆነ ሰው ስላለበትም ያሳስበኛል። እንደ ዜጋ ደግሞ በዜና እምሰማው ወሬ ያስጨንቀኛል። ሩሲያ ውጥረቱን ለማርገብ ዲፕሎማሲያዊ መፍትሄ እንዲኖር ጥሪ አድርጋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ግን የሰሜን ኮሪያው መሪ የዲፕሎማሲ ቋንቋ የሚረዱ አይመስልም ብለዋል። በመጨረሻም አሁን ስቱዲዮ ተገባን የደረሰን ዜና አለ። በኢትዮጵያ በባቢሌና ሐረር ከተሞች መካከል ያለው መንገድ በመንግስቱ የጸጥታ ኃይሎች መዘጋቱን በአዲስ አበባ የአሜሪካ ኤምባሲ ለዜጎቹ ደህንነት ባወጣው ማስጠንቀቂያ ገልጧል። የመከላከያ ኃይሎች አካባቢው እየደረሱ መሆናቸውን፣ በመንገዶቹም መተላለፍ እንደማይቻል ኤምባሲው ጨምሮ ገልጧል። በባቢሌና ሐረር መካከል መንገዶች የተዘጉበት ምክንያት በአካባቢው ከባድ ውጊያ እየተካሄደ በመሆኑ ነው ሲል በኢትዮጵያ የአሜሪካ ኤምባሲ ዛሬ ባወጣው የጉዞ ማስጠንቀቂያ አብራርቷል። ለሰዓቱ ያለን ዜናም በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ በአጭር ሞገድ በ19 እና በ19 ሜትር ባንድ በ15580 በ15630 በ15700 እና በ15780 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 4 2009 ዓ ም ምሽት ፕሮግራም ነው። ኢትዮጵያ ውስጥ ሙሉ የፀሐይ ግርዶሽ የነበረው የዛሬ 57 ዓመት ነበር። በ1952 ዓመተ ምህረት መሆኑ ነው። መጪው ከ140 ዓመት በኋላ ይጠበቃል። ያለፈው ከነበረበት ከ200 ዓመት በኋላ መሆኑ ነው። የፊታችን ነሐሴ 15 ዩናይትድ ስቴትስን የሚያቋርጥ የፀሐይ ግርዶሽ ይኖራል እና የሚቀጥለው እንደዚሁ ቶታል ግርዶሽ የሚሆነው ማርች 12 2158 የኢትዮጵያ አቆጣጠር ማለት ነው። ዶክተር ቡሩክ ላቀው በናሳ ተመራማሪና የሥራ ኃላፊ ናቸው። በምሽቱ የሳይንስ ክፍለ ጊዜ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ዛሬ ሆን ተብሎ ተገፍትረው ወደ ባህር መጣላቸውንና ከመካከላቸው እስካሁን 19 ሰዎች መሞታቸው መረጋገጡን የዓለም የስደተኞች ጉዳይ ድርጅት አይኦኤም አስታውቋል። ትናንትም 120 ኢትዮጵያውያንና ሶማሊያውያን ተመሳሳይ አድራጎት እንደተፈጸመባቸውና ከእነዚህም ውስጥ ከ50 በላይ እንደሞቱ ድርጅቱ አመልክቷል። በሁለቱ አደጋዎች የ69 ሰዎች ህይወት መጥፋቱ መረጋገጡንና አብዛኛዎቹ ኢትዮጵያውያን መሆናቸውንም አይኦኤም ገልጧል። ጽዮን ግርማ የዓለም የፍልሰት ጉዳይ ድርጅት አይኦኤም የየመንና የጄኔቫ ተወካዮችን አነጋግራ ተከታዩን ዘገባ አጠናቅራለች። የመን የሚገኘው የዓለም አቀፉ ፍልሰት ጉዳዮች ድርጅት አይኦኤም ቢሮ ለአሜሪካ ድምፅ እንዳስታወቀው ይህ እጅግ አሳዛኝ ሁለት አደጋ የደረሰው በ24 ሰዓት ውስጥ ነው። ማምሻውን ሁኔታውን ከየመን ያስረዱን የድርጅቱ የአደን የአጣዳፊ ጊዜ ድጋፍ ሰጪ ኃላፊ ሊና ኮሃስ፣ በዛሬው ዕለት ብቻ 180 ኢትዮጵያውያን ስደተኞች የመንን ለመሻገር ሲሞክሩ ህገወጥ ወጥ አሸጋጋሪዎቹ ባህር ውስጥ እንደገፈተሯቸው ነው። ጄኔቫ የሚገኘው የድርጅቱ የመረጃ ቃል አቀባይ ኃላፊ ኦሊቪያ ሂደን በበኩላቸው እስካሁን መረጃ እያጠናከሩ እንደሆነ ገልጸው በዛሬው ዕለት አደጋው የደረሰው በአንድ መቶ ስልሳ ኢትዮጵያውያን ላይ መሆኑን ተናግረዋል። በዛሬው ዕለት የደረሰው አሳዛኝ ሁኔታ ሙሉ በሙሉ ያለቁት ኢትዮጵያውያን ናቸው። በዚህ አደጋ የሟቾቹን ቁጥር ለማጣራት ከፍተኛ ጥረት እየተደረገ መሆኑን የተናገሩት ኃላፊዋ እስካሁን መሞታቸውን በእርግጠኝነት መናገር የምንችለው አስክሬናቸው የተገኘው የተገኘውን ነው ብለዋል። በዛሬው ዕለት የደረሰው ሁኔታ ከትናንቱ ተመሳሳይነት ያለው ሲሆን ረዳት የሌላቸውን ፍልሰተኞች ለመርዳት በባህር ዳርቻ የሚሰሩ ባልደረቦቻችን ስድስት አስከሬኖችን የባህር አሸዋ ላይ ወድቀው አግኝተዋል። በሕይወት የተረፉትንም አግኝተው አነጋግረዋል። አስቀድሞ ሀምሳ ሰዎች የደረሱበት አይታወቅም ብለዋቸው ነበር። አሁን የተረጋገጠው የደረሱበት የማይታወቀው ሰዎች ቁጥር 13 ነው። አያይዘውም በትላንትናው ዕለት ዘጠና ኢትዮጵያውያንና ሀምሳ ሶማሊያውያን እንዲሁ ተገፍትረው የተጣሉ መሆኑን ገልጸው ከእነዚህ ውስጥ የተወሰኑት ሟቾች በባህሩ ዳርቻ ተቀብረው መገኘታቸውን ተናግረዋል። በትናንትና ሁለት ከሞቱት ሀምሳ ሰዎች መካከል ባልደረቦቻችን ወደ ሰላሳ የሚጠጉ አስከሬኖችን አግኝተዋል። ከሀምሳዎቹ የተቀሩት ግን የደረሱበት የማይታወቅ ናቸው። የድርጅቱ የእርዳታ ሰራተኞች በስፍራው ሲደርሱ ከአደጋው የተረፉት ግማሾቹ ቦታውን ለቀው ጉዟቸውን መቀጠላቸውን ገልጸው ከአደጋው ተርፈው ላገኟቸው የሕክምናና የምግብ እርዳታ አድርገው እንደለቀቋቸውም ገልጸዋል። የአደን አጣዳፊ ድጋፍ ሰጫዋል ሊና በበኩላቸው ከአደጋው ተገኝተው በህይወት ለተረፉት እርዳታ መለገሳቸውንም ገልጸዋል። የዛሬዎቹ መቶ ሰማንያ ናቸው። ትናንት ደግሞ መቶ ሀያ ናቸው። ህገ ወጦቹ አሸጋጋሪዎች ሻቡዋ ዳርቻ አካባቢ ባህሩ ውስጥ ዘረገፏቸው። እኔ የምግብም የሕክምናም እርዳታ ሰጥቻቸዋለሁ። የዛሬዎቹ ሁሉም ኢትዮጵያውያን ናቸው። ትላንት ዘጠናዎቹ ነበሩ ኢትዮጵያውያን። እርዳታውን ከሰጠናቸው በኋላ ወደ ፈለጉበት መሄድ ይችላሉ። በአጠቃላይ እስካሁን በደረሰው አደጋ የ69 ህይወት ማለፉን መረጋገጡን ኃላፊዎቹ ገልጸው በህይወት ተርፈው መንገዳቸውን ቀጥለዋል ተብሎ የሚገመተው ቁጥር 131 እንደሆነም ተናግረዋል። ሁለቱም ኃላፊዎች እንደሚያስረዱት ቁጥርን በተመለከተ እስካሁን የተጣራ መረጃ ለማጠናከር ጥረት እየተደረገ መሆኑን ሲሆን አደጋው ግን እጅግ አሳዛኝ ነው ብለውታል። የስደተኞቹም አማካኝ እድሜ 16 መሆኑንም አስታውቋል። ድርጅቱ ይህንኑ በተመለከተ በዛሬው ዕለት ባወጣው ዘገባ ከጥር ወር ጀምሮ 55 ሺ ስደተኞች ከአፍሪካ ቀንድ ወደ የመን መሰደዳቸውን ነው። አመሰግናለሁ ጽዮን፣ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የፌዴራሉ ከፍተኛ ፍርድ ቤት ልደታ መድብ አራተኛ ወንጀል ችሎት አቶ በቀለ ገርባ ያቀረቡትን የዋስ መብት ጥያቄ ዛሬ ውድቅ አደረገ። አቶ በቀለ ገርባ ውሳኔው ምንም እንዳላስጠነቃቸው እና ይጠብቁት የነበረ መሆኑንም ለፍርድ ቤቱ ገልጠዋል። ጠበቆቻቸው ይግባኝ እንደሚሉ አሳውቀዋል። መለስካቸው አማሃ ነው ዝርዝሩን የላከልን። ለሳምንታት ሲንከባለል የቆየው አቶ በቀለ የዋስ መብታቸው እንዲከበርላቸው ያቀረቡት ጥያቄ ፍርድ ቤቱ ውድቅ እንዳደረገው በዛሬው ችሎት አስታወቀ። ፍርድ ቤቱ የሁለቱንም ወገኖች ክርክር እንደመዘነ በሚያሳይ መልኩ ትችቱን ለችሎቱ አሰምቷል። በዚህም መሠረት የአቶ በቀለ ገርባ ጠበቆች ደንበኛቸው የዋስ መብታቸውን ተጠቅመው ጉዳያቸውን በውጭ ሆነው እንዲከታተሉ ጥያቄያቸውን ሲያቀርቡ የጥያቄያቸው የሕግ መሰረቶች ናቸው ብለው ያሰፈሯቸውን የክርክር ነጥቦች ፍርድ ቤቱ ወደኋላ ተመልሶ አስታውሰዋል። በተቃራኒውም አቃቤ ሕግ የተከሳሽ ጠበቆች ያቀረቡትን የዋስ መብት ጥያቄ በምን የሕግ መሰረት እንደሚቃወም የደረደራቸውን የክርክር ነጥቦች ፍርድ ቤቱ አውስቷል። የመጨረሻውን የፍርድ ቤቱን ውሳኔ ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱልጀባር ሁሴን እንዲህ ያስታውሱታል። መጨረሻ ላይ ፍርድ ቤቱ የዋስትና ጥያቄ አቶ በቀለም ዋስትና ጥያቄ የነፈገው አቃቤ ህግ ሁለተኛ ና ሶስተኛ ነጥቦችን መሰረት በማድረግ ነው ይህንንም ምንድን ነው ያለው ፍርድ ቤቱ አንደኛ ከውጭ ሀገር ድርጅቶችና ሰዎች ጋር ግንኙነት አላቸው የሚለውን ነው ሁለተኛ ደግሞ ከዚህ ከወጡ በተመሳሳይ ድርጊት ላይ ይሳተፋሉ ብሎ አቃቤ ህግ ያነሳውንም ሁለቱን ጥያቄዎች ፍርድ ቤቱ አምኗል የሚል ነው አቶ አብዱልጀባር ሁሴን እንደ ህግ ባለሙያ የተሰጠውን ውሳኔ እንዴት እንደሚመለከቱትም ሀሳባቸውን ለአድማጮች እንዲገልጹ ጋብዣቸው ነበረ። አንደኛ ነገር ይሄ ከውጭ ያሉ ድርጅቶች እና ግለሰቦች ጋር የተባለው በብይኑ ጊዜ ፍርድ ቤቱ ይህን አሳምሮ ከሽብር ወንጀል ስር እሳቸውን ሲያወጣቸው አንቀጹን ሲቀይር ራሱ በደንብ ብሎታል። አቶ በቀለ ከዚህ ኦነግ አባል የሆነ ወይ አመራሪ ከሆነ ግለሰብ ጋር ተገናኝተዋል ተብሎ በማስረጃ የተረጋገጠ ነገር ሀገር ባለመኖሩ እሱ ብቻ አይደለም። ሄደው አሜሪካን ሀገር ንግግር ያደረጉት ኦሳ የሚባል ድርጅት የኦነግ ድርጅት ስለመሆኑ በማስረጃ ስላልተረጋገጠ ሽብር ወንጀል ውስጥ አንቀጽ ሊገባ ስለማይችል ወደ መደበኛው የወንጀል ህግ አንቀጽ የቀየረውን በዚህ ምክንያት ነው። ይህንን ጉዳይ ነው እንግዲህ መልሰው ዛሬ ለዋስትናም ፍርድ ቤቱ ይጠቀምበት አክለውም አቃቢ ሕግ በሁለተኛ ደረጃ አቶ በቀለ በዋስ እንዳይለቀቁ የተቃወሙበት ምክንያት የፍርድ ቤቱ ውሳኔ መነሻ እንደሆነ ይገልጻሉ። አቃቢ ሕግ እንዳቀረበው ክርክር ከሆነ አቶ በቀለ በዋስ እንዲፈቱ ቢደረግ ካላቸው ግንኙነት አኳያ ወደ ውጭ ሊሄዱ ስለሚችሉ ተመልሰው ፍርድ ቤት አይቀርቡም የሚል እምነት ነበረ። አቶ አብዱል ጀባር እንደሚሉት ግን የአቶ በቀለ ባህሪ እና የቀደሙ ድርጊቶቻቸው ይህንን አያመለክቱም። አቶ በቀለ ከዚህ በፊትም ታስረው የተፈቱ መሆናቸው ወደ ውጭ ሀገርም ሄደው ተመልሰው የመጡ መሆናቸው ሲታይ በእርሳቸው ላይ ይህን ግምት ለመስጠት የሚቻል አልነበረም ይላሉ። አቶ በቀለ ይህ ውሳኔ እንደተሰጣቸው የተሰማቸውን ለፍርድ ቤቱ አስታውቀዋል። በእሳቸው አነጋገር ገና ይህ ጉዳይ በፌዴራል ፍርድ ቤት እንዲታይ ተብሎ ስንቀርብ በመቃወሚያችን ላይ ያስገነዘብነው ቁም ነገር ነበረ። ይኸውም ተፈጸመ የተባለው ወንጀል የተከሰተው በኦሮሚያ ክልል ነው ሕገ መንግሥቱን መሠረት አድርገንም ይህን ጉዳይ የኦሮሚያ ክልል በውክልና ሊያው የሚችል ጉዳይ ነው። ይህንን ብለን የተከራከርነው ይህ ፍርድ ቤት ፍትሐዊ የሆነ ውሳኔ ይሰጠናል ብለን ስለማናምን ነበረ። የፍርድ ቤት ያንን ጊዜም ይህንን ክርክር አልተቀበለውም። ስለዚህ የዛሬ ውሳኔ ስጠብቀው የቆየው ስለነበረ ምንም አላስደነቀኝም። ወደ ፍርድ ቤት የምንመላለሰው ለዓለም ኅብረተሰብ የፍርዱን ሂደት ለማሳወቅ ብለን ነው እንጂ ፍትህን ከእናንተ እናገኛለን ብለን አልነበረም ብለዋል። የአቶ በቀለ ገርባ ጠበቆች ጉዳዩን በይግባኝ ወደ ፌዴራል ጠቅላይ ፍርድ ቤት ይዘውት ለመሄድ እንደተስማሙም አቶ አብዱልጀባር ሁሴን ተናግረዋል። በሌላ በኩል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ፖሊስ በከባድ የሙስና ወንጀል ተጠርጥረው በተያዙት 43 ሰዎች ላይ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ ፈቅዶለታል። የተጠርጣሪ ጠበቆች የተለያዩ ምክንያቶችን በማቅረብ ፍርድ ቤቱ ሌላ የ14 ቀን ተጨማሪ ምርመራ ጊዜ ለፖሊስ እንዳይፈቅድለት ተከራክረው ነበረ። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ወደ መጽሔቱ ተሸጋግረናል። በቅርቡ በመንግስት የተጣለውን የግብር ግምት በመቃወም በአማራ ክልል በርካታ ከተሞች በዛሬ ዕለት የንግድ ድርጅቶች ተዘግተው መዋላቸውን በአካባቢዎቹ የሚንቀሳቀስ አንድ የፖለቲካ ድርጅት አመልክቷል። መንግሥት እየወሰደ ያለውን እርምጃ ለችግሩ መፍትሄ የሚያስገኝ አይደለም ሲል ተችቷል። በርካታ የንግድ ድርጅቶች ባለቤቶች የታሰሩባትን የባህር ዳር ከተማ ጨምሮ በተባሉት ከተሞችና አካባቢዎች በዛሬ ዕለት ያለው ሁኔታ ማምሻውን ለአሜሪካ ድምፅ ራዲዮ የገለጡት የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊና የህዝብ ግንኙነት ኃላፊ አቶ አዳነ ጥላሁን ናቸው። አሉላ ከበደ ነው ያነጋገራቸው። አቶ አዳነ በባህር ዳርና ሌሎች አካባቢዎች፣ በምስራቅ ጎጃም፣ በምዕራብ ጎጃም በአሁኑ ሰዓት ያለውን ሁኔታ ድርጅታችሁ እየተከታተለ መሆኑን ነው መረጃ የደረሰን። እርስዎ እስከሚያውቁት ድረስ በዚህ ሰዓት በእነኚህ አካባቢዎች ያለው አጠቃላይ ሁኔታ ምን ይመስላል? በአሁኑ ሰዓት በተለይ በዚህ በግብር አተማመን የተነሳ በጣም ከፍተኛ የሆነ ህዝባዊ ቅሬታ በሁሉም ቦታዎች ላይ አለ። ከዛ ውጭ ግን አሁን ትንሽ ጠንከር ብሎ የወጣው በአማራ ክልል ምስራቅ ጎጃም ላይ በዛሬው ዕለት እንደውም እስካሁን ሰዓት ድረስ አንደጋ እስከምንገናኝ ድረስ ባለኝ ተጨባጭ መረጃ ምስራቅ ጎጃም ላይ ሸበል በረንታ ወረዳ፣ ቢቼና ወረዳ፣ ደብረ ወርቅ ወረዳ፣ ረቡ ገበያ ወይም ስናን ወረዳ፣ መርጦ ለማርያም፣ ሞጣ፣ ቀራኒዎ፣ ፈለገ ብርሃን እነዚህ ሙሉ በሙሉ ያው ሱቆች እና አጠቃላይ የንግድ እንቅስቃሴዎች በአሁን በዛሬው ዕለት ተዘግተው ነው የዋሉት። ደብረ ማርቆስም ይሄ ችግር አለ ተዘግቷል። ዳንግላ፣ ደምበጫም፣ ሮብ ገባኤ የሚባሉ እነዚህ ሁሉ ጎጃም ውስጥ የሚገኙ አካባቢዎች ነጋዴዎች ያው ሱቃቸውን ዘግተው ነው እንትን የሚገኙት። ባህር ዳር ከተማ ላ አሁን ባለኝ መረጃ ሀያ ነጋዴዎች ታስረዋል ከነዚህም ውስጥ አንዱ ባህር ዳር ላይ የመጀመሪያው ዘመናዊ ሆቴል የሰሩት እጅጋየሁ ሽባባው አባት ለአርቲስት ልጅ የምንላስዳን አባት ጀምሮ ሀያ ነጋዴዎች እንደታሰሩ መረጃ አሁን አንተ ጋ እስከምነጋገርበት ድረስ ዋናው ቀደም ብሎ የታየው ከአለፈው ሰኞ ጀምሮ የንግድ ድርጅቶች መዘጋትና የቤት ውስጥ መቀመጥ አድማ ተደርጎበታል የተባለው ባህር ዳርም ሰዎች እየታሰሩ ነው ብለዋል። ሀያ ያህል ሰዎች የሚታወቁ ሰው ጠርተዋል። ምንድን ነው ምክንያቱ? እነኚህ ሰዎች የታሰሩበት ድርጅታችሁ እስካጣራው ድረስ ያው ሰሞኑን በአባት ቀደም ሲል ጀምሮ ነው ወደዚህ ወደ ቤት ውስጥ ተቃውሞ የገባው ህዝቡ ምንድነው ያጠይቀን። በተለይ ትላንትና ሆቴል ዘግተው ነበር እሳቸው ነው የተባለው፣ ሆቴላቸው የድባንበሳ ሆቴልም ማለት ነው። እና በዚህ መልክ ነው ሁሉም ጠቅላላ ሰዎች የሚያስሯቸው። በጥቅል ስታየው አሁን ትንሽ እየሰፋ ነው አሁን ምስራቅ ጎጃም እና ባህር ዳር አካባቢ ያለው ነገርኩ። ወሎ ውስጥ ለምሳሌ ኮምቦልቻ ዛሬም ዝግ ነው፣ አራተኛ ቀኑ ነው። የሰሜን ወሎ ከተማ የሆነው ወልዳያ ላይ አሁንም አራተኛ ቀኑ ነው። ነጋሪዎች ልግ ናቸው። ትናንት በዚህም ለምን ዘጋችሁ የሚል ሁለት ሰዎች ታስረው ነበር። ከምሽቱ ሁለት ሰዓት ላይ እንደለቀቋቸው ነው ያለኝ። ዋርላ የሚባል ወረዳ አለ። እዛም አካባቢ ላይ ሱቆች ተዘግተዋል። የማስፈራራትን ስለተደረገ በዛሬው ዕለት ግማሽ የተከፈተ አለ፣ የተዘጋም አለ። እንደውም ትናንትና በምን እንደሆነ አላውቅም። አንድ የፖሊስ ባልደረባ ከምሽቱ አንድ ሰዓት እስከ ሶስት ሰዓት ድረስ ከተማዋን መሳሪያ ይዞ ህዝብ ሲያምሳት እንደነበረው ነው። ይሄን ብቻማ አይደለም። ለምሳሌ በአቤቱታም አቅርቡ ተብሎ በህዝቡ ይሄ በተመኑ ማለት ነው በግብሩ እዛው ዋርላ ላይ አራት ሺህ ብር የተጣለበት ሰው ቅሬታ ቢያቀርብ አቤቱታ ስላቀረብኩ ተብሎ ሰባት ሺህ ብር እንድከፍል የተደረገም አለ። ሁለት ሺህ ብር ተጣልቢ ብላ አቤቱታ ያቀረበች አቤቱታ ካቀረብሽ ተብሎ ሶስት ሺህ ብር የተጣለበት የተጣለበት ፍርደ ገምድብነት አለ እና በአጠቃላይ ስታየው አምቦን ጊንጪም አካባቢ ላይ በኦሮሚያም አካባቢ ላይ እስካሁን ድረስ ጥሩ የሆነ አትሞስፌር የለም አለን መረጃ መልካም አቶ አዳነ ምናልባት ተጨማሪ መረጃ ካሎት ብቻ ነው ይህን ጥያቄ የሚመልሱልኝ። እነኚህ ሰዎች በምን ስራ ይተዳደሩ እንደነበር የሚያውቁት አላ አራት ሺህ የተባሉት ምን ሰርተው ነው? ብዙዎቹ የዚህን የግብር ውሳኔ የሚቃወሙ ሰዎች ቀድሞውንም ለግብር የሚመጥን ገቢ የሌላቸው መሆኑን ብዙ ቦታዎች ላይ በዘገባዎች ተመልክተናል። ና የእነኚህንም ሰዎች እንደው ለመረዳት ከተቻለ ሁለት ሺ ብር ክፈሉ ተብሎ የተጣለባቸው ኋላ ያለባቸው ሴትስ ምን ይሆን የሚሰሩት፣ የሚያውቁት ነገር ይኖር ይሆን? ጥሩ እንደ ፓርቲ ና እንደ ህዝብ ግንኙነት የተከታተልኩትን እያለሁ አራት ሺህ ብር ቅሬታ ያቀረበ ሰው ለምን ያቀረብክ ተብሎ ወደ ሰባት ሺህ ብር እንዳደገበት፣ ሁለት ሺህ ብር አገሪቶታ ያቀረበች ወደ ሶስት ሺህ ብር እንዳደገባት ይህንን በፓርቲ ደረጃ ላይ እና ኢፍትሐዊ በሆነ መልኩ የሚያሳዝነን ድርጊት መሆኑን እንደ ነያድ እየነገርኩ ከዛ ውጭ አቶዎቹ ላይ የማዋከብ የማሰራራት የማሰርምት እንዳይመጣ ይህ ኢፍትሐዊ የሆነ ድርጊት መፈጸሙን በጣም አስረግጬ ነው ምነግርህ። እንግዲህ ሌላ አስፈላጊ ከሆነ እዚህ ያሉ የእናንተ ወኪሎች ጋር ላገናኛቸው ስለምችል። በሀገራችን በከፍተኛ ደረጃ የሆነ ትርምስ ላይ ናት። እኛ አሁን የምንፈልገው ሰላም ነው። ሰላም ለማምጣት ደግሞ መረጋጋት መኖር አለበት እና የሕዝብ መረጋጋት ማምጣት የሚችለው ደግሞ ኢህአዴግ አሁን በጀመረው ይህ ልክ አካሄድ አይደለም እና ስለዚህ በወደሰስነት በተለይ የሕዝቡን ችግር ሙሉ በሙሉ ሊቀርስ የሚችልበትን ሁኔታ እንደው ምናልባት ከታች እስከ ላይ ድረስ ያሉ አመራሮች ሁኔታውን ቆም ብሎ ቢያስቡትና የሀገራችንን አንድ ሀገር ናት ያለች ሌላ ሀገር የለንም። የሀገራችንን ህዝብ ከማመስ ከማተራመስ ተቆጥበው የህዝቡን ጥያቄ ሊፈቱ የሚችሉበት ወደ ሰፊነት እንዲሰጣቸው ለማ አመሰግናለሁ። የአካባቢው ሁኔታ ከነኝህ እርምጃዎችም ጋር ከህዝቡ ውሳኔዎችም ጋር ንግድ ድርጅቶችም ውሳኔዎች ጋር ተያይዘው የሚመጡትን ሁኔታዎች እንከታተላለን። አቶ አዳነ ጥላሁን የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊና የህዝብ ግንኙነት ክፍል ኃላፊ። መልሰን እንጠይቃለን። እግዜር ይስጥልኝ። እሺ፣ አመሰግናለሁ። በአቶ አዳነ ለተገለጡት መረጃዎች የክልሉን መንግሥት ባለሥልጣናት ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። አድማጮቻችን፣ በአሁኑ ወቅት በሥራ ምክንያት ከክልሉ ውጭ መሆናቸውን የገለጡልንና ማምሻውን በስልክ ያገኘናቸው የክልሉ መንግሥት ቃል አቀባይ አቶ አዳነ ጥላሁን የምክትላቸውን የአቶ ጸጋዬን ስልክ ቢሰጡንም የአቶ ጸጋዬ ስልክ ባለመነሳቱ ግን ምላሹን ለዛሬ ማካተት አልቻልንም። በጥረታችን ቀጥለን እንደተሳካለን የምናቀርብ መሆኑንም ከወዲሁ ለመግለጥ እንወዳለን። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የኬንያ ፕሬዚደንታዊ ምርጫ ውጤት ነገ አርብ በይፋ ይገለጻል ተብሎ እየተጠበቀ ነው። የምርጫ ኮሚሽኑም ቀደም ሲል በኤሌክትሮኒክ መሳሪያ ከተላኩለት ውጤቶች ጋር አመሳክሮ ለማረጋገጥ በሀገሪቱ ውስጥ ከሚገኙ የድምፅ መስጫ ጣቢያዎች በይፋ የተፈረምባቸውን ቅጾች በሙሉ እየተጠባበቀ መሆኑን አስታውቋል። ተቃዋሚዎች ግን እስካሁን የተገለጹ ውጤቶች ትክክል አይደሉም ሲሉ አሁንም ይከራከራሉ። ትክክለኛው አሸናፊ በእጩነት ያቀረቧቸው ራይላ ኦዲንጋ መሆናቸውን በዛሬው ዕለትም አስገንዝበዋል። የአሜሪካ ድምፅ ዘጋቢ ጂል ክሬግ ዘገባ ከናይሮቢ ደርሶናል። ሶሎሞን ክፍሌ ያቀርበዋል። ኬንያውያን በትላንትና ዕለት የወቅቱ ፕሬዚደንት ኡሁሩ ኬንያታና የተቃዋሚው መሪ ራይላ ኦዲንጋ የተወዳደሩበትን ፕሬዚደንታዊ ምርጫ ውጤት ለመስማት በጉጉት እየተጠባበቁ ነው። በሀገሪቱ ሰዓት አቆጣጠር እስከ ዛሬ ሐሙስ ከቀትር በኋላ ድረስ የምርጫ ባለሥልጣናቱ በመላ ሀገሪቱ ካሉ ሁለት መቶ ዘጠና የምርጫ ወረዳዎች የ107ውን የተፈረመባቸው ሰነዶች ከ40,889 የድምፅ መስጫ ጣቢያዎች ደግሞ 1,000 ፎርሞችን በመጠባበቅ ላይ ነበሩ። የኬንያ ነፃው የምርጫና የድንበር ኮሚሽን ሊቀመንበር ዋፉላ ቺቡካቲ በዛሬው ዕለት ሲናገሩ በአሁኑ ሰዓት በምርጫው ሂደት የመጨረሻ ረድፍ ላይ እንገኛለን ብለዋል። ከተመላሽ የአስመራጭ መኮንኖች የሚገኙ የፕሬዝዳንታዊ ምርጫ ውጤቶች በሙሉ ብሔራዊ ቆጠራ ማዕከሉ ነገ አርብ ነሐሴ አምስት ቀን ልክ እኩለ ቀን ላይ ይደርሳሉ። ከዚያ የሚጠበቀው ቆጠራው ከተጠናቀቀ ጥቂት ጊዜ በኋላ በፕሬዝዳንታዊው ምርጫ ያሸነፈው ዕጩ ተወዳዳሪ ማንነት ይገለጻል ተብሎ ነው። በምርጫ ኮሚሽኑ እስካሁን በተገለጸው ጊዜያዊ ቆጠራ ውጤት መሠረት ኡሁሩ ኬንያታ የተቃዋሚውን መሪ ራይላ ኦዲንጋን በዘጠኝ ነጥብ ይመራሉ። ተቃዋሚዎች ግን እነዚያን ውጤቶች የተጭበረበሩ ናቸው ሲሉ ውድቅ ያደርጋሉ። የምርጫ ኮሚሽኑ የኤሌክትሮኒክስ ኮምፒውተር መረብም በዘዴ ተጠልፏል ሲሉ ያስረዳሉ። የምርጫው ኮሚሽን ሊቀመንበር ዋፉላ ቺቡካቲም ድምፅ ከተሰጠ በኋላ ኮምፒውተሮቹን ለመሰርሰር የተደረጉ ሙከራዎች ነበሩ ግን አልተሳካላቸውም ብለዋል። ተቃዋሚው ፓርቲ የሚለው በእርሱ ስሌት መሠረት ኦዲንጋ ኬንያታን በ600 ሺህ ድምፅ ይበልጣሉ ነው። የተቃዋሚው የናሳ ጥምረት ፓርቲ መሪ ሙሳሊያ ሙዳቫዲ ዛሬ ለጋዜጠኞች ሲናገሩም ዊ ዲማንድ በአይ ቢ ሲ ቼርፐርሰን አናውንስ ፕሬዚደንሺያል ኤሌክሽን ሪዛልትስ የምርጫ ኮሚሽኑ ሊቀመንበር ውጤቶቹን ይፋ አድርጎ ራይላ አሞሎ ኦዲንጋ የኬንያ ሪፐብሊክ ሕጋዊ ፕሬዝዳንት ሆነው መመረጣቸውን እንዲያውጅ እንጠይቃለን። ከምርጫው ጋር በተያያዘ እንደ ኪሱሙና ማታሃሬ ባሉ የሀገሪቱ አካባቢዎች እንዲሁም ከትላንት ጀምሮ በየመንገዱ የተቃጠሉ ጎማዎች ዛሬም በሚታዩባቸው በኪቤራ የቁጭራ ሰፈር ውጪ ጥቃቅን ሁከቶች ተፈጥረዋል። የኪቤራ አንደኛዋ ነዋሪ ጆርጅ ኦሞንዲ ኦቲ ነው ሲናገሩ፣ ግን ውጤቱ ምንም ይሁን ምን ሕዝቡ አመጽ እንዳይፈጠር መከላከል አለበት ብለዋል። አሸንፈን ደስታዬን ለመግለጽ ቦጣ እንኳን ሌላውን በሚያስቆጣ መልክ ማድረግ የለብኝም። ያና ለማድረጉ ግጭቶች እንዲፈጠሩ የሚፈልጉ ሰዎችን ስሜት ያነሳሳል። እኛ ግጭት እንዲፈጠር አንፈልግም። የምርጫ ኮሚሽኑ ሥራውን እያጠናቀቀ ባለበት በአሁኑ ወቅት ሀገሪቱ የምርጫውን ይፋ ውጤት በመጠባበቅ ላይ ትገኛለች። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ሀሳቦቻችሁን ተለዋወጡ። የምናስተናግዳችሁ ሰሎሞን አባትና አዲሱ አበበንን። የፕሮግራሙ መሪ ብርሃን ኃይሉ ነች። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል። በኢትዮጵያ ተከስቶ በቆየው ድርቅ የአስቸኳይ ጊዜ ምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ7.8 ወደ 8.5 ሚሊዮን ከፍ ብሏል። የተከለሰው የሰብአዊ ድጋፍ ሰነድ እንዳመለከተው የበልግ ዝናብ በተጠበቀው ደረጃ አልዘነበም። በሶማሌ ክልል የቀጠለው የእንስሳት ሞትም ሁኔታውን አባብሶታል። ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ዛሬ ሆን ተብሎ ተገፍትረው ወደ ባህር መጣላቸውንና ከመካከላቸው እስካሁን 19 ሰው መሞቱ መረጋገጡን የዓለም የስደተኞች ጉዳይ ድርጅት አይኦኤም አስታውቋል። ትናንት 120 ኢትዮጵያውያንና ሶማሊያውያን ተመሳሳይ አድራጎት እንደተፈጸመባቸውና ከእነዚህም ውስጥ ከ50 በላይ እንደሞቱ የድርጅቱ ድርጅቱ አመልክቷል። በሁለቱ አደጋዎች የ69 ሰው ሕይወት ጠፍቷል ተብሏል። ተከታዩ ዘገባ ሳዑዲ ወደሚገኙ ኢትዮጵያውያን ሕይወት ይወስደናል። የሳዑዲ አረቢያ መንግሥት ሕጋዊ የመኖሪያና የሥራ ፈቃድ ባላቸው የውጭ ሰዎች ላይ በየዓመቱ የሚያድግ ወርሃዊ የነፍስ ወከፍ ክፍያ ተግባራዊ ማድረግ ጀምሯል። ቤተሰብ መስርተው ለብዙ ዓመታት ሳውዲ አረቢያ ውስጥ ይኖሩ የነበሩ ኢትዮጵያውያን በአዲሱ ክፍያ ንረት ምክንያት መረጋጋት እንዳቃታቸውም ለቪኦኤ ገልጠዋል። ካለፈው ሐምሌ 10 ጀምሮ ተግባራዊ የተደረገው የመጀመሪያው አንድ መቶ ሮያል በነፍስ ወከፍ የክፍያ ተመን በየዓመቱ በመቶ ራያል ሮያል እየጨመረ እንደሚሄድ ነው ደንቡ የደነገገው። በክፍያው የተማረሩ ኢትዮጵያውያን ሪያድ በሚገኘው የማህበረሰብ ቢሯቸው አማካኝነት ተሰባስበው መፍትሄ ይሆናል ባሏቸው ሀሳቦች ላይ ተወያይተው ነበር። መስታወት አረጋው ነች ዝርዝሩን የያዘችው። በየወሩ በቤተሰብ አባላት ቁጥር በነፍስ ወከፍ አንድ መቶ ሪያል ለመንግስት እንዲከፈል የሚያዘው ህግ ከሐምሌ ወር አጋማሽ ጀምሮ በሳውዲ አረቢያ ተግባራዊ መሆን ጀምሯል። ህጋዊ የመኖሪያና የስራ ፈቃድ ያላቸው የውጭ ሀገር ዜጎች ላይ የተጣለው ይህ የክፍያ ተመን እንደ አውሮፓውያን አቆጣጠር እስከ 2020 ዓ ም ድረስ በየአመቱ የሚጨምር ነው። በሳውዲ አረቢያ የሚኖሩ በርካታ ኢትዮጵያውያን በአዲሱ የክፍያ ተመን ምክንያት ከፍተኛ አጣብቂኝ ውስጥ እንደሚገኙ ለቪኦኤ ገልጸዋል። የኢትዮጵያ መንግስት ችግሩን የሚቀርፍበትን መንገድ ለመወያየት ሪያድ በሚገኘው የማህበረሰብ ቢሮ አማካኝነት በርካታ ኢትዮጵያውያን ባሳለፍነው ሳምንት መጨረሻ ተሰባስበው ነበር። ሪያድ የሚገኘው የማህበረሰብ መሪ አቶ ሻውል ጌታሁን የአዲሱን ህግና የኢትዮጵያውያኑን ተዛማችነት በማብራራት ይጀምራሉ በዋናነት የሰው ኃይል ልማት ላይ ያተኮረ ነው ፖሊሲያቸው። እንደዛም ስለሆነ ምንድን ነው አንደኛ የዜጎቻቸው ስራዎች ውስጥ እንዲገቡ ይፈልጋሉ። በፕሮግራም ሳውዲአይዜሽን የሚባለ የራሳቸው የሆነ ፖሊሲ አላቸው። የግል ሴክተሮች ውስጥ የሳውዲ ዜጎች የሌሎች ሀገር ዜጎችን ስራ እንዲተኩ ነው ፖሊሲ የሚለው። ያንንም ካላረጉ ደግሞ በውጭ ሀገር በአንድ ካምፓኒ ውስጥ ባሉ የውጭ ሀገር ሰራተኞች ብዛት ካምፓኒው ይከፍላል በየወሩ። ይሄ አሁን የሚጀምረው ከሚቀጥለው ጃንዋሪ ሁለት ሺ አስራ ስምንት የሚጀምር ህግ ነው ይሄኛው። ከዚህ በፊት ደግሞ አሁን የጀመረው ከዲፔንደንት ሌቪ ብለው ያወጡታል፣ ከቤተሰብ ክፍያ ነው። ይሄም ምንድን ነው ከሁለት ሺ አስራ ሰባት ከሁለት ሺ አስራ ስምንት በአንድ መቶ የሳውዲ ሪያል በአንድ ህፃን አንድ የውጭ ዜጋ ይከፍላል። ከሁለት ሺ አስራ ስምንት እስከ አስራ ዘጠኝ ደግሞ ሁለት መቶ ሪያል በየወሩ ይከፍላል። ከሁለት ሺ አስራ ዘጠኝ እስከ ሁለት ሺ ሀያ ደግሞ ሶስት መቶ ሳውዲ ሪያል ይከፍላል በልጁ ቁጥር ማለት ነው። አሁን እንግዲህ እዚህ ላይ አንደኛ ብዙ ካምፓኒዎች ስራዎችን ዘጉ፣ ያሉትን ደግሞ የውጭ ሀገር ዜጎችን እያስለቀቁ የሀገሩን ዜጎች መውሰድ ጀመሩ። እንደገና ደግሞ በአብዛኛው ኢትዮጵያዊ እዚ ሀገር ያለው ኢትዮጵያዊ ደግሞ የሚተዳደረው ትንንሽ ሱቆች ላይ፣ ትራንስፖርት ስራ ላይ እና ይሄ ነው የሚባል በጣም ፕሮፌሽናል የሆነ ሰውን ብዙ አይደለም እዚ አካባቢ ላይ ያለው አሁን እነዚህ ትንንሽ ሱቆች ሙሉ በሙሉ በሳውዲዎች እንዲያዙ ተደረጉ። ከዛ በተጨማሪ ደግሞ በእያንዳንዱ ዲፔንደንት ወይም ህፃን ወይም የቤተሰብ አባል ቁጥር ክፍያዎች ጀመሩ። ቪዛዎች ላይ ዋጋቸው ጨመረ። የመውጫና የመመለሻ ቪዛ ከዚህ በፊት ሁለት መቶ ሳውዲ ሪያል ከፍሎ ሰው የፈለገውን ያክል ጊዜ ቪዛ መውሰድ ይችል ነበር። አሁን ግን በቆየሽ ወር ቁጥር በየወሩ መቶ ሳውዲ ሪያል ይጨምራል። እነዚህ ነገሮች አንድ ላይ ኢትዮጵያውያንን ቀጥተኛ የሆነ ተጎጂ ነው ያደረገው። ኑሪ እስማኤል ሙሐመድ ይባላሉ። በሳውዲ አረቢያ ለአስራ አምስት ዓመታት በህጋዊነት ኖረዋል። ቤተሰብ መስርተዋል። ንብረትም አፍርተዋል። በወር መቶሪያል እስከ ሁለት ሺህ ሀያ መቶ መቶሪያል እየጨመረ የሚሄድ ክፍያ እንድንከፍል ተጠይቀናል እና ከምናገኛት ገቢ አንጻር ተመጣጣኝ አይደለም። ሳውዲ አረቢያ ውስጥ የመኖር እድላችን ኮምፕሊትሊ ጨልሟል እና አብዛኛው ህጋዊ የመኖሪያ ፈቃድ ያለው ኢትዮጵያዊ ህገወጥ እየሆነ ነው። ንብረቱ በዚህ አጋጣሚ እኛ እና ተንቀሳቃሽ ንብረቶች አሉን። እነዚህ ንብረቶቻችን የአንዳንዶቹ ለምሳሌ ያህል የመለስተኛ የህዝብ ማመላለሻ አውቶቡስ ያለን፣ በመካከለኛ ደረጃ የምንኖር እነዚህ አውቶቡሶቻችን በሳኡዲያን ነው ስም ነው የምንገዛው። እነዚህ ተንቀሳቃሽና ቋሚ ንብረቶቻችን በአሁኑ ሰዓት ስም ስላለ እኛ ህገወጥ እየሆንን ብሄድን ቁጥር እነዚህ ንብረቶቻችን ከእጃችን ይወጣሉ። በሁለተኛ ደረጃ ደግሞ በቀጣይነት ሳኡዲ አረቢያ ውስጥ የመኖሪያ ፈቃድ እያደስን ልጆቻችንን የምናስተምርበት አቅም የለንም። የመኖሪያ የስራ ፈቃድ ያለን ኢትዮጵያውያኖች መኖር የማንችልበት ደረጃ ላይ ስለደረስን መንግስታችን በዚህ ጉዳይ በአፋጣኝ እንዲደርስልን ነው። ባለፈው ጊዜ በሪያድ የኢትዮጵያ ኮሚኒቲ ማህበር ስብሰባ ተቀምጠን የአቋም መግለጫ ያወጣ ነው። ሌላው ኢትዮጵያዊ ከአስራ ሰባት አመታት በላይ በሳውዲ አረቢያ ነዋሪ የሆኑት አቶ ሀሰን ሺፋ ናቸው። በርከት ያለ ቤተሰብ ያለው በቃ ከአቅሙ በላይ ነው የሚሆነው። በተለይ ኢትዮጵያውያኖች አብዛኛው በአነስተኛ ደሞዝ የሚሰሩና በቃ ከእጅ ወደ አፍ ኑሮ የምንኖር ስለነበረ የሚከብድ የሚከብድና በጣም በቃ አስጨንቆ ያለ ሁኔታ ነው ያለው። አብዛኛውም ልጆቹንና ባለቤቱን ወደ ሀገር እየላከ ያለበት ሁኔታ ነው ያለው። እኔ ሶስት ልጆች ያሉኛው፣ ሶስት ልጆች አስተምር ነበር ኢትዮጵያን ኮሚኒቲ ስኩል እንግዲህ ከአቅም በላይ የሆነበት ሁኔታ ነው ያለ። ይህንን አመት ሞክሬ ከዛ በኋላ እንግዲህ በመንግስት የሚመቻች ነገር ካለ ያው ልጆችን ማስተዳደር የሚችልበት ሁኔታ ከተፈጠረልኝ ያው ከነ ቤተሰቦቼ ለመግባት ነው። በሳውዲ አረቢያ ከሀያ አምስት አመታት በላይ ኖረዋል አቶ አቡ ፉአድ። ይህን ያህል አመት በሳውዲ ስኖር እንዲህ ያለ ጠንካራ ህግ ተግባራዊ ሆኖ ስመለከት የመጀመሪያ ነው ይላሉ። አስር ልጅ አለው። አለ አላህ አያሳይሽም። ሰባት ልጅ አለ አለ። እንግዲህ በአንድ ጊዜ ይሄንን መክፈል ግብለዋል። የትምህርት ቤት አለ ትምህርት ቤት፣ የነጻ ትምህርት ቤት ለዚህ ለዜጋ ለእኛ ዜጋ የለውም። ያው ከፍሎ ነው የሚማራው። ትምህርት ቤት ይከፈላል። እነሱ የወርወር ይከፈላል። የመንግስት ባይኖረ እድገት ይከፈላል። የምግድሽን ይከፈላል። ከዛ አልፎ ለከፍል ከፍል የሚባል ስፖንሰር የሚባለው ነው። ለከፍል ገንዘብ እየሰጣን ነው የምንኖረው። ለብዙ አመት የኖሩበትን ልጆቻቸው ይመጣሉ። አሁን ልጅ ወልደዋል፣ ቤተሰብ ብዛት አላቸው። እነዚህን ልጆቻቸውን ማሳፈር አይችሉ። አብዛኛዎቹ ቤት የላቸውም፣ እዛም መተጋገሪያ የላቸውም። አገር ከገቡ በኋላ በተቻለ መጠን ሌሎች አገሮች እንዳደረጉት አበቃ ይሄ መንግስት ይሄ አገር ሂደት በለው እንዲሄድ አድርገው የተባለው ሚና የተጫወቱ ነው ያሉ ውጡ ብሎ ጠልቶታል፣ ጠልቶናል፣ በጣም ጠልቶናል። በተለይ እኛን ኢትዮጵያዊያንን ሰው ሊወጣ ይፈልጋል። ይሄን አውቆ ሊወጣ ይፈልጋል። ከዛ ትቼ የመጣሁት ችግር አሁንም በችግሩ እንዴት ይገባለው? ያፈራሁትን ንብረት ይዤ ገብቼ የሆነ ነገር መስራት አለብኝ። የቤተሰቤን ችግር መፍታት አለብኝ። የራሴንም ራሴን ማኖር አለብኝ። የአስኳትን ነገር ይዤ ሊግባ ሲል እዛ ቃረጥ አይችልም መቅረት ትልቀውን ተራራ የሆነበት ሄሎች የኢትዮጵያ መንግስት የሚመለከታቸውን ዜጎች ለመታደግ ጥረት እንዲያደርግ እንጠይቃለን በማለት ሪያድ የሚገኘው የኢትዮጵያ የማህበረሰብ መሪ አቶ ሻውል ጌታሁን ጥሪያቸውን አስተላልፈዋል። በአብዛኛው ሰው እዚህ ሀገር ላይ እንደ ሀገሩ ቤተሰብ መስርቶ የኖረበት ሀገር ነው ተሀስበው። አሁን ግን እንደዚህ አይነት ጫናዎች ሲፈጠሩ እንዲሁ ተነስቶ ወደ ሀገር ቤት መግባት ደግሞ ሌላው ችግር ሆነ። አሁን በዚህ መሀል ነው የድረሱ ልጅ ጥሪ ነው ስብሰባችን የነበረው። አሁን እዚህ ያለው ህብረተሰብ የኢትዮጵያ መንግስት ይህንን ችግር አይቶ ሆነ ስርዓት ዘርግቶ ይህንን ችግር እንዲቀርፍ እና ይህንን ህዝብ እንዲታደገው ነው በዋናነት ልጆቻችንን ይዘን ሀገር እንግባ ነው ጥያቄ። ሰው ለመንግስት እንዲነገር የምንፈልገው ነገር ይሄ ነገር ዜጋን የመታደግ ይሄ ህግን የማክበር የማስረስ ጉዳይ ሳይሆን ሲስተም አበጅቶ ሲስተሚክ በሆነ መልኩ ይህንን ማህበረሰብ በምን መልኩ እንርዳው ብሎ ይህንን ህብረተሰብ ደግሞ መታደግ ደግሞ ያው ከመንግስት ነው ከማን ይጠበቃል። የሳውዲ መንግስት እንደ አውሮፓውያን አቆጣጠር በ2013 ዓ ም ባስቀመጠው መረጃ መሰረት በሳውዲ አረቢያ በህጋዊ መንገድ በስራ ላይ ተሰማርተው የሚገኙ የውጭ ሀገር ዜጎች ቁጥር ከዘጠኝ ሚሊየን በላይ ነው። አብዛኛዎቹ በትራንስፖርት አገልግሎት በእርሻ ስራ በንጽህናና በቤት ውስጥ አገልግሎት ስራ ላይ የተሰማሩ ናቸው። የሳውዲ አረቢያ መንግስት እንደ አውሮፓውያን አቆጣጠር በ2030 ዓ.ም የሀገሪቱን ዜጎች በስፋት በተለያዩ የስራ ዘርፎች ላይ ማሰማራት እቅድ እንደያዘ የብሉምበርግ ዘገባ ያመለክታል። ቀጥሎ የሚቀርበው ቅንብር ስለ ምናባት የሚያዘጋጀው የተፈጥሮ አካባቢ ሳይንስና ሕይወት ነው። ኦገስት 21 2017 ዓ ም ከ10 ቀን በኋላ የፊታችን ነሐሴ 15 በወዲያኛው ሰኞ ማለት ነው። ዩናይትድ ስቴትስን ከምዕራብ ወደ ምስራቅ የሚያቋርጥ የፀሐይ ግርዶሽ ይኖራል። ያለፈው የፀሐይ ግርዶሽ ዩናይትድ ስቴትስ ምድር ላይ የታየው የዛሬ 38 ዓመት ነበር። እንዲህ አይነት ከምዕራብ እስከ ምስራቅ ያቋርጣት ግርዶሽ የነበረው ግን የዛሬ 100 ዓመት ነበር። ግርዶሹ በተወሰኑ አካባቢዎች ሙሉ ግርዶሽ ወይም ቶታል ኤክሊፕስ ሲሆን ከፊል ግርዶሽ ፓርሻል ኤክሊፕስ ስር የሚያርፉ ስፋት ያላቸው የዩናይትድ ስቴትስና የካናዳ አካባቢዎች አሉ። ዋሽንግተን ዲሲና አካባቢዋ ከፊል ግርዶሽ ስር ከሚያርፉት ናቸው። ግርዶሹ በዋሽንግተን ዲሲ ሰዓት አቆጣጠር ከቀኑ 7 ሰዓት ከ17 ደቂቃ ከ52 ሰከንድ ላይ ይጀምርና 8 ሰዓት ከ42 ደቂቃ ሲሆን ከፍተኛው ከፊል ግርዶሽ ላይ ይደርሳል። ከሰዓት በኋላ 10 ሰዓት ከ01 ደቂቃ ሲሆን ጨረቃ ከፀሐይ መንገድ ሙሉ በሙሉ ተወጣና በዋሽንግተን ዲሲ የግርዶሹ ፍጻሜ ይሆናል። ጨረቃ ወደ ፀሐይ አንጻር ገብታ ሙሉ በሙሉ እስክትወጣ ሙሉ የግርዶሽ ጊዜ 2 ሰዓት ከ44 ደቂቃ ነው የሚሆነው። ኦገስት 21 ወይም ነሐሴ 15 በአመዛኙ ፀሐያማ፣ ሙቀቱ ከፍተኛው 85፣ ዝቅተኛው 70 ዲግሪስ ፈራንሃይት በመሆኑ ለዋሽንግተን ዲሲ እና አካባቢዋ ተመልካች እጅግ የተመቸ እንደሚሆን ተተንብዮዋል። ግርዶሹ የዩናይትድ ስቴትስን ምዕራባዊ ጫፍ የሚነካው በአካባቢው ሰዓት አቆጣጠር ከረፋዱ 3 ሰዓት ከ04 ደቂቃ ላይ ኒውፖርት ኦሬገንን ሲሆን ለሁለት ደቂቃዎች በሚቆየው አጠቃላይ ወይም ሙሉ ግርዶሽ ስር የሚወድቁት ከኦሬገን በኋላ አይዳሆ፣ ዋዮሚንግ፣ ኔብራስካ፣ ካንሳስ፣ ሚዙሪ፣ ኢሊኖይ፣ ኬንተኪ፣ ቴነሲ፣ ሰሜን ካሮላይና፣ ጆርጂያ እና ደቡብ ካሮላይና ይሆናሉ። ብዙ ሰው የማይኖርባቸውና ሙሉ ግርዶሽ የሚያልፍባቸው ስቴቶች ሞንታናና አዮዋ ብቻ ናቸው። ከኒውፖርት ኦሬገን ጀምሮ በአማካይ በሰዓት 3600 ኪሎ ሜትር በሆነ ፍጥነት የሚምዘገዘገው የጨረቃ ጥላ የደቡብ ካሮላይናዋን ቻርልስተን ለቆ ሲወጣ የዩናይትድ ስቴትስን ግዛት የሚያቋርጠው ሙሉና ከፊል የፀሐይ ግርዶሽ ፍጻሜ ይሆናል። ለመሆኑ የፀሐይ ግርዶሽ ምንድን ነው? እና ሌሎችም ጥያቄዎችን እንዲመልሱልን በዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ተመራማሪና የስራ ኃላፊ የሆኑትን ዶክተር ብሩክ ላቀውን ጋብዣለሁ። ጤና ይስጥልኝ ዶክተር ብሩክ ላቀው እንደምናመሸው። ጤና ይስጥልኝ እንደምናመሻቸው። እግዚአብሔር ይመስገን። የፀሐይ ግርዶሽ ለመሆኑ ምንድን ነው? በአጠቃላይ ፀሐይ ግርዶሽ እንግዲህ ያው ኢክሊፕስ ነው በእንግሊዝኛ የሚባለው ጨረቃ ምድርን ትዞራለች አይደለም። የዞረች እያለች በተወሰኑ ወቅት ደግሞ ፀሐይና ምድር መሀል ትሆናለች። በምትሆንበት ጊዜ የፀሐይን ጨረር በሙሉ ስትጋርድ፣ ያው ግርዶሽ ይሆናል የኤክሊፕስ ይሆናል። አይነት ደግሞ አይነት አይነት አለው። ጨረቃ መሬታችን በምትዞርበት ጊዜ አንዳንዴ ቀረብ ትላለች፣ አንዳንዴ ራቅ ትላለች። ኤሊፕቲካል ነው እና አንዳንድ ጊዜ በጣም ራቅ ባለችበት ጊዜ ከሆነ ፀሐይና ምድራችን መሀል የምትገኘው በዛን ጊዜ በሙሉ የፀሐይን ብርሃን አትከልልም። ያን ጊዜ እንደ ቀለበታዊ ግርዶሽ ይባላል። የፀሐዩ ዳርዳሩ ዳሩ ይታያል። ወይም ደግሞ ፓርሻል ይሆናል። በግማሽ አልፋት ክፍት ይሆናል። የአሁኑ እንግዲህ ዛሬ የምናወራው ዋናው ቶታሊቲ በጠቅላላ ርቀቷ ልክ አስፈላጊ ቦታ ላይ ስለሆነ ፀሐይም በሙሉ ትጋርዳለች ወደ መሬት ቀርባ የምትገኝበት ጊዜ ነው ጨረቃ ማለት ነው። ትንሽ ቀረብ ባለችበት ጊዜ ነው እንደዛ የሚሆነው የኦገስት ሀያ አንዱ ወይም የፊታችን ነሐሴ አስራ አምስት የሚከሰተው የፀሐይ ግርዶሽ ማለት ነው። ዶክተር ብሩክ እስቲ ስለዚህ ስለፊታችን የዛሬ አስር ቀን ስለሚከሰተው የፀሐይ ግርዶሽ ትንሽ እንነጋገርና እንዴት ነው የሚጀመረው? እንግዲህ እንዲህ አይነት የፀሐይ ግርዶሽ በከፊልም በቀለበታዊም ደግሞ እንደዚህ በሙሉ ጠቅላላ ጨለማ የሚሆንበት በየጊዜው ይከሰታል እና የአሁኑ ግን ጠቅላላ ግርዶሹ በመሬት ላይ የሚሆንበት በጣም ብዙ ጊዜ ብዙ አመታት ይተላለፋል። ቢትዊን እና አሁን ለምሳሌ የአሁኑ የአሁኑን አይነት ቶታል ትን ግርዶሽ የሆነው ሙሉ ግርዶሽ ማለት ነው። ሙሉ ግርዶሽ በሺ ዘጠኝ መቶ አስራ ስምንት አመተ ምህረት ነው አሜሪካን ላይ የዛሬ መቶ አመት ማለት ነው። መቶ አመት ዘጠና ዘጠኝ አመት ማለት ነው እና የሚጀምረው የአሁኑ ከፖርትላንድ ኦሬገን አካባቢ በሰሜን ምዕራብ አሜሪካ ነው የሚጀምረው። ከዛ ዳያጎናሊ ወደ ታች እየወረደ ወደ ሳውት ካሮላይና ይሄዳል እና ስፋቱ ወደ ሰባ ኪሎ ሜትር ነው። ጨለማ እና የሚጀምረው ወደ አራት ሰዓት ቴን ኤ ኤም ፓሲፊክ ታይም ከማለዳው ከረፋዱ ማለት ነው። በምዕራብ ዩናይትድ ስቴትስ በአሜሪካ በዌስተርን ፓሲፊክ ታይም ነው ማለት ነው። ወደ ዋሽንግተን አካባቢ ወደ ዋን ፒ ኤም ሰባት ሰአት ከሰአት ማለት ነው በእኛ አቆጣጠር እና ዋሽንግተን አካባቢ አሁ እንግዲህ ብዙ ኢትዮጵያኖች ስላሉ የሚሆነው ምንድን ነው? ሰማንያ ወደ ሰማንያ ሁለት በመቶ ነው የሚጋርደው። ስለዚህ እንደው ጠቅላላ አይጋርድም ማለት ነው። ከፊል ግርዶሽ የሚባለው ነው። ዋሽንግተን ላይ የሚያርፈው ከፊል ነው። አሁ ከፊል ነው ግን ቢሆንም ሰማንያ በመቶ ይዛ ይጨልማል ማለት ነው። ጭለማው ምን ያህል የከበደ ይሆናል እንደው በጊዜ በቀኑ የጊዜ ክፍተት እና፣ ለምሳሌ ደንገዝገዝ ሲል አካባቢ ነው የሚሆነው ወይስ ከዛ የበለጠ ወደ ጭለማ የተጠጋ ነው ወይስ ብርሃን፣ ጥሩ ብርሃን አለ? ያው እንግዲህ ሰ ሰባ ኪሎ ሜትር ነው የሚጨልመው። ከጎን እና ከጎን የሚመጣ ብርሃን ይኖራል ለሁሉም። ግን በዛ ዋናው ጨለማ በሚሆንበት አካባቢ ያሉ ሰዎች በእውነቱ እንደገና እንደ እንደ እንደ ከሰዓት ፀሐይ እንደ ጠለቀ ለማለት ነው የሚሆነው የሙሉ ግርዶሽ የሚኖርበት የሚኖርባቸው አካባቢዎች እነዚህ ሰባ ኪሎ ሜትር ስፋት ያለው ቦታ ያሉኝ ሙሉ በሙሉ ጨለማ ነው የሚሆነው በዛ ሰዓት በዛን ሰዓት አዎ። ዶክተር ብሩክ ተጨማሪ ማብራሪያና ምክርም አላቸው። ከግርዶሹ በፊት በሌላ ዝግጅት ይዣችሁ መለሳለሁ። ሙሉውን ዝግጅት ግን አሁንም ከዌብሳይታችንና ከፌስቡክ ገጻችን ያገኛሉ። ለግርዶሹ ለምትዘጋጁ ወደ ናሳ ይፋ ዌብሳይት ገብታችሁ ተጨማሪ መረጃ ማግኘት ትችላላችሁ። መነጽር ለምትገዙም ናሳ አፕሩቭድ ሶላር ኤክሊፕስ ግላስስ እንድትገዙ ዶክተር ብሩክ መክረዋል። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጥ። ስለ ለገጣፎ ከተማ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ማፍረስ የዘገባችትን ይመለከታል። ከንቲባዋ ወይዘሮ ጫርቱ እንዳሉት የአካባቢው ሕዝብ አምስት ቤተ ክርስቲያናት ስላሉት ተጨማሪ አያስፈልገንም፣ ክፍያ ስለበዛብን ይፍረትልም ብሎ ስለጠየቀን እና የመሬት ዝርፊያን ለማስቆም አፍርሰነዋል ብለዋል። ጎበዝ። ይህ መልስ የአምስት አመት ህጻን ልጅን እንኳ የሚያሳምን ይመስላችኋል? ለመሆኑ አንድ የልደታ ቤተ ክርስቲያን አባል በፈቃደኝነት ካልሆነ ለሚካኤል፣ ለገብርኤል፣ ለሩፋኤል ወዘት ቤተ ክርስቲያናት የአባልነት የግዴታ ክፍያ ታልከፈልክ ተብሎ ይገደዳል? ታዲያ የአምስቱ ቤተ ክርስቲያን አጥቢያ እንዴት ተማሮ ለስድስተኛው ይፍረስልን ይላል? ለማንኛውም ቤተ ክርስቲያናችን ባለቤት ስለሌላት ነው። ምን ይደረግ። አመሰግናለሁ። አድማጭ ከቴክሳስ ወደ ኢሜል አስተያየት ደግሞ እናልፋለን። ብሩክ ታደሰ ነኝ ያሉ አድማጭ እንዲህ ብለዋል። ጤና ይስጥልን የአሜሪካ ድምፅ ባልደረቦች እንደምንከረማችሁ ትናንት ሰሎሞን ክፍሌ ከአቶ አስገደ ገብረስላሴ ጋር ያደረገውን ቃለ ምልልስ ተከታትየዋለሁ። አንድ ነገር አቶ አስገደ ስላስታወሱኝ ነው። ሶስት መንግስታት አሳልፌያለሁ ባለፉት መንግስታት ሙስና በተለይ በንጉሱ ጊዜ ከመብላት ከመጠጣት አልፍም ነበር ብለዋል። ወርቅ አባባል ነው። እኔም እዚያ ላይ ትንሽ ላክልለውት በደርግ ጊዜ ከፍተኛ የደርግ አስተዳደር ውስጥ ከሚሰራው አባቴ ተወልጄ ኢህአደግ ሀገሪቱን ሲቆጣጠር የ11ኛ ክፍል ተማሪ ነበር። ኪሉና ይቀጥላሉ። ብሩክ እንዲህ አሉ አባቴ ደርግን ለ17 ዓመት ሲያገለግል እኛን ቤተሰቡን ያኖረን የነበረው አንድ ክፍል ባላት የቀበሌ ቤት ውስጥ ነበር። ከመንግሥት ለውጥ በኋላ እሷንም ተነጠቅን። አባቴ በጦር ላይ ካምፕ ታሰረ። እኔም ታናናሽ ወንድሞቼን ለመርዳት ትምህርቴን ትቼ የቀን ሥራ ጀመርኩ። አባቴም እስር ላይ ሳለ አረፈ። አባቴ በ1969 ዓ ም ሶማሊያ ኢትዮጵያን ስትወር ከፍተኛ ዋጋ የከፈለው የእሱ ነገር በዚያ በቃ። እኛም ልጆቹ ተበታተንን። ዛሬ በዚህ ዘመን የኢህአደግ ተራ ሰዎች ቦሌ ላይ ሰማይ ጠቀስ ሕንፃ ባለቤት ናቸው። ልጆቻቸውም ውጭ ይማራሉ፣ ይታከማሉ። እና እነዚህ ሰዎች ከታሪክ ተጠያቂነት አያመልጡም፤ አመሰግናለሁ ሲሉ አስተያየታቸውን ቋጭተዋል። ብሩክ ታደሰ። ብሩክንም ሌሎችንም አድማጮች እናመሰግናለን። አስተያየቶች ያላችሁ እንዲሁ በተላለፈውም ሆነ እንድናስተላልፍ በምትፈልጉት ዝግጅት ላይ ላኩልን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የይሖዋ ምስክሮች ጽንፈኛ ቡድን ነው ሲል የሩሲያ የፍትሕ ሚኒስቴር ባለፈው ሚያዝያ ያሳለፈውን እገዳ የሀገሪቱ ጠቅላይ ፍርድ ቤት ሰሞኑን አጽንቶታል። ይህ ውሳኔ ቸርች ኦፍ ሳይንቶሎጂን ጨምሮ በሕዳጣን የእምነት ዘርፎች ላይ ሩሲያ የምታካሄደው ማሳደድ አካል ነው ይላል የዛሬው ርዕሰ አንቀጽ የሩሲያ ባለሥልጣናት በይሖዋ ምስክሮች እንቅስቃሴዎች ላይ የተጣለውን እገዳ እንዲያነሱ፣ የተዘጋውን የይሖዋ ምስክሮች የአስተዳደር ማዕከል እንዲከፍቱ፣ እንዲሁም ጽንፈኛ አድራጎቶች በሚል ሰበብ ያለ አግባብ የታሰሩ የህዳጣን እምነቶች ተከታዮችን ሁሉ እንዲፈቱ ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ኖወርት መጠየቃቸውን ርዕስ አንቀጹ አመልክቷል። ሩሲያ የሁሉንም የሐሳብ፣ የህሊና፣ የሃይማኖትና የእምነት ነጻነት እንድታከብር በተጨማሪ እናሳስባለን። የይሖዋ ምስክሮች በአውሮፓ የዘመን አቆጣጠር በ1880ዎቹ ውስጥ ዩናይትድ ስቴትስ ውስጥ የተጀመረና የተደራጀ እምነት መሆኑን ዛሬ በዓለም ዙሪያ ከ8.3 ሚሊዮን በላይ የይሖዋ ምስክሮች አማንያን መኖራቸውንና ሩሲያ ውስጥ ወደ 175 ሺህ የእምነቱ ተከታዮች እንዳሉ ርዕሰ አንቀጹ ጠቁመዋል። በዓለም አቀፍ የእምነት ነጻነት ጉዳዮች ላይ ለዩናይትድ ስቴትስ ፕሬዚደንትና ለተወካዮች ምክር ቤቷ የፖሊሲ ሐሳቦችን የሚያቀርበው የዩናይትድ ስቴትስ ዓለም አቀፍ የእምነት ነጻነት ኮሚሽን የሚባለው ፌዴራል ኮሚቴም የሰሞኑን የሩሲያ ጠቅላይ ፍርድ ቤት ውሳኔ ማውገዙን አመልክቷል። ርዕሰ አንቀጹ የጠቅላይ ፍርድ ቤቱ ውሳኔ የመንግሥቱን ሰላማዊ የእምነት ነጻነት ተግባራትን ከጽንፈኛነት ጋር የማተካከል ያልተቋረጠ አካሄድ በሚያሳዝን ሁኔታ ያንጸባረቀ ነው ምስክሮች ጽንፈኛ ቡድን አይደለም። ስለዚህም አምልኳቸውን ያለ መንግሥት አፈና በግልጽና በነጻነት ማከናወን መቻል አለባቸው። የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ነጻነት ኮሚሽን ሊቀመንበር ዳንኤል ማርክ መልእክት ነው። ይህ ኮሚቴ ሩሲያ ታካሂዳለች ላለው የተደራጀና ለይቶ ያነጣጠረ የሃይማኖት ነጻነት ጥሰት ልዩ ስጋትን የፈጠረች ሀገር ሲል ፈርጇታል። በሩሲያ ሕገ መንግሥት በተደነገገው መሠረት ሩሲያ ውስጥ ሁሉም ሕዳጣን እምነቶች የሃይማኖትና የመደራጀት ነጻነታቸው ሊከበርላቸው ይገባል ሲል ርዕሰ አንቀጹ መልእክቱን ቋጭቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮቻችን ልንሰናበት ነው። ማለት ፕሮግራሙን ጨርሰን፣ ግን ሰሎሞን አጫጭር ማሳሰቢያዎች አሉ። መረጃውን አለን። ለዛሬ ወጡ የዩናይትድ ስቴትስ ዶላር 23 ብር ከ23 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ የባንክ ማለት ነው፣ 23 ብር ከ46 ሳንቲም ነበረ። የኢትዮጵያ ብሔራዊ ባንክ ኤንቢኢ ጆቪ ኢቲ ላይ 18 ምንዛሪዎች አሉ። የኢትዮጵያ ሜትሮሎጂ ኤጀንሲ ዛሬ ባወጣው መረጃ መሰረት አዲስ አበባ ነገ ዝናባማ ትሆናለች። ከፍተኛ ሙቀቷ 21፣ ዝቅተኛው 12 ዲግሪ ሴልሽስ ይሆናል። በኢትዮጵያ ዝቅተኛው የባሌ ሮቤው 9 በከፍተኛው ደግሞ የሰመራው ከፍተኛ 39 ዲግሪ ሴልሽስ ነው። በሜቴሮሎጂ ኤጀንሲ ዌብሳይት www ኢትዮሜት ጂኦቪ ኢቲ ላይ የአስራ ስምንት አካባቢዎች መረጃ ወጥቷል። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታበላቸውና በሌሎችን ባልደረቦቻችን ስም ከፕሮዲውሰሯ ብርሃን ኃይሉ ጋር የምንሰናበታችሁ አዲሱ አበበ እና እኔም ሰሎሞን አባተ ነን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። አብራችሁን ስለቆያችሁ እናመሰግናለን።